ትንቢተ ኤርምያስ ምዕራፍ ሃያ አራት የባቢሎን ንጉሥ ናቡከደነጾር የይሁዳን ንጉሥ የኢዮአቄምን ልጅ ኢኮንያን የይሁዳንም አለቆች ጠራቢዎችንና ብረት ሠራተኞችን ከኢየሩሳሌም ማርኮ ወደ ባቢሎን ካፈለሳቸው በኋላ እግዚአብሔር አሳየኝ። እነሆም በእግዚአብሔር መቅደስ ፊት ሁለት ቅርጫት በለስ ተቀምጠው ነበር። በአንደኛ በአንደኛይቱ ቅርጫት አስቀድሞ እንደ ደረሰ በለስ የሚመስል እጅግ መልካም በለስ ነበረበት። በሁለተኛይቱ ቅርጫት ከክፋቱ የተነሳ ይበላ ዘንድ የማይቻል እጅግ ክፉ በለስ ነበረባት። እግዚአብሔርም ኤርምያስ ሆይ የምታየው ምንድን ነው አለኝ። እኔም በለስን አያለሁ፣ እጅግ መልካም የሆነ መልካም በለስ፣ ከክፋቱም የተነሳ ይበላ ዘንድ የማይቻል እጅግ ክፉ የሆነ ክፉ በለስ ነው አልሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እንደዚህ እንደ መልካሙ በለስ እንዲሁ ከዚህ ስፍራ ወደ ከለዳውያን ምድር የሰደድኋትን የይሁዳን ምርኮ ለበጎነት እመለከታለሁ። ዓይኔንም ለበጎነት በእነርሱ ላይ አደርጋለሁ፣ ወደዚህችም ምድር እመልሳቸዋለሁ፣ እሠራቸዋለሁ እንጂ አላፈርሳቸውም፣ እተክላቸዋለሁ እንጂ አልነቅላቸውም። እኔም እግዚአብሔር እንደ ሆንሁ የሚያውቅ ልብ እሰጣቸዋለሁ፣ በፍጹምም ልባቸው ወደ እኔ ይመለሳሉና ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። እግዚአብሔርም እንዲህ ይላል፣ ከክፋቱ የተነሣ ይበላ ዘንድ እንደማይቻል እንደ ክፉ በለስ እንዲሁ የይሁዳን ንጉሥ ሴዴቅያስን አለቆቹንም፣ በዚህችም አገር የሚቀሩትን የኢየሩሳሌምን ቅሬታ፣ በግብጽም አገር የሚቀመጡትን እጥላቸዋለሁ። በማሳደዳቸውም ስፍራ ሁሉ ለስድብና፣ ለምሳሌ፣ ለማላገጫና ለእርግማን የሆኑ ዘንድ በምድር መንግሥታት ሁሉ ለመበተን አሳልፌ እሰጣቸዋለሁ። ለእነርሱና ለአባቶቻቸውም ከሰጠኋቸው ምድር እስኪጠፉ ድረስ በመካከላቸው ሰይፍና ራብን ቸነፈርንም እሰድዳለሁ።